ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 12 2012 ዓ ም ዝግጅታችን ጀመረ። ስለ ትናንቱ የጎንደር የጥምቀት አከባበር አደጋ ዘገባ ይዘናል። የመጨረሻ መረጃዎች የታከሙት ወደ ሁለት መቶ ናቸው። ይህ ማች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራቸው ባላቅም እኛ በሆስፒታላችን ኮንፊርም የተደረጉት ዘጠኝ ናቸው። የከተማ ፖሊስ ያረጋግጠው እንዳለ እሱን እናቃለን። አስር ዶክተር አሸናፊ ታዘበ የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ለቪኦኤ ከሰጡት ቃል ነው የተቀነጨበው። የሰማችሁት የአከባበሩ ስርዓት መሪ የነበሩትን የነገሩን አለ። ጎንደር ወጣቶችና የጎንደር የጎንደር አደጋ በደረሰባቸው ሰዎች ተረባርበው ወደ ሆስፒታል የሚደርስን ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ሰራሩተው መታገዝ በሚቻለው ሰዓት አግዘዋል። ያው ህይወታቸው ባለፈው ሰዎችና ጉዳት በደረሰባቸው ሰዎች ጊዜ ሀዘን ተሰምቷታል። መምህር አስካል ካሰው ናቸውኝ። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጅት ታየ ነኝ። ለምሽቱ ካሉን ዜናዎች መካከል አዲስ የአንበጣ ወረራ በኢትዮጵያ የተስፋፋ መሆኑን የተባበሩት መንግስታት የዓለም የምግብና የግብርና ድርጅት አስታወቀ። ዘገባ አለን። ከአልሸባብ ዋና ዋና ባዕዳን ተዋጊዎች መካከል አንዱ ከድቻለሁ ወደ መንግስትም ገብቻለሁ ሲል አስታወቀ። በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚያደምጠው የመወሰኛው ሂደት ወይም የመወሰኛው ችሎት ዛሬ ይሰየማል፣ ከዛሬ ጀምሮ ይሰየማል የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 በቀጥታ ማዳመጥ ትችላላችሁ፣ የተከበራችሁ አድማጮች። ንጉሡ ታምሬ ስርጭቱን ይመራል። ኦድሬስ ሬጅስ የስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና አዲስ ያንበጣ ወረራ በኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት የዓለም የምግብና ግብርና ድርጅት አስታውቋል። የአንበጣው መንጋ በሚያደርሰው ጥፋት በሀገሪቱ የግብርና ምርት ላይ አሉታዊ ጫና ሊያስከትል እንደሚችልም ተገልጿል። መለስካቸው አምሃ ዝርዝሩን ይዘዋል። ካለፉት ስድስት ወራት ጀምሮ የተከሰተውን የበረሃ አንበጣ ለመከላከል ጥረቶች ሲደረጉ የቆዩ ቢሆንም የአንበጣው መንጋ አሁንም ወደ አዳዲስ ስፍራዎች እየተስፋፋ እንደሆነ በተባበሩት መንግሥታት ድርጅት የዓለም የምግብና የግብርና ድርጅት ባሰራጨው የጽሑፍ መግለጫ አስታወቀ። ድርጅቱ ከኢትዮጵያ መንግሥት ያገኘውን መረጃ መሠረት በማድረግም የአንበጣው መንጋ 2350 ካሬ ኪሎ ሜትር በሚሆን ስፋት ላይ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች እንዲሁም በድሬዳዋ ከተማ ተሰራጭቶ ይገኛል ብለዋል። የአንበጣው መንጋ በ2011 መጨረሻ ወራት ጀምሮ በሀገሪቱ በ125 ወረዳዎች ተስፋፍቶ እንደሚገኝ ታውቋል። መግለጫው በኢትዮጵያ የድርጅቱን ተወካይ ፋጥማ ሰይድን ጠቅሶ የአንበጣው መንጋ ወረራ በግብርና ምርቶች፣ በእንስሳት የግጦሽ አካባቢዎችና በደን ሽፋን ላይ መጠኑ ጥቂት የማይባል ቅናሽ ሊያስከትል ይችላል ብለዋል ይህም በኢትዮጵያና በአካባቢው አገሮች የምግብ ዋስትናን በስጋት ላይ ሊጥል እንደሚችል አስጠንቅቋል ከ1800 ካሬ ኪሎ ሜትር በላይ በሆነ ሰብል የግጦሽ መሬትና ደን ላይ ይህ የአንበጣ መንጋ ማረፉን የሚገልጸው የዓለም ምግብና ግብርና ድርጅት መግለጫ መንጋው አሁንም በኢትዮጵያና በጎረቤት ሶማሊያ በፍጥነት እየተስፋፋ አዳዲስ ስፍራዎችን እየወረረ ነው ብሏል ካለፈው ሐምሌ ጀምሮ በመሬትና በአየር አንበጣውን ለመከላከል ጥረት ሲደረግ የቆየ ቢሆንም በሶማሌ ክልል የሚገኘውን ሰፊ የመራቢያ ስፍራ መቆጣጠር ባለመቻሉ የተባዩን መፈልፈያ ዑደት ማቋረጥ እንዳዳገተ አስታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ዋና ዋና ባዕዳን ተዋጊዎች መካከል አንዱ ከድቻለሁ አለ። ሞቃዲሾ ከመንግስት ጋር ገብቻለሁ ሲልም አስታውቋል። ዙቤር አልሙሃጅር እንደ ኤሮፓውያን አቆጣጠር በ2006 ነው ከለንደን ወደ ሶማሊያ ተጉዞ አልሸባብን የተቀላቀለው ከዚያ ወዲህ በቡድኑ የኃላፊነት እርከን እያደገ ሄዶ የሸባብ ሃይማኖታዊ ምሁራን ስብስብ የሆነው የሹራ ምክር ቤት አባል እስከ መሆን ደረሰ ነው። አይቮሪኮስ ተወላጁ አልሙሃጅር ለቪኦኤ የሶማልኛ አገልግሎት በሰጠው ቃለመጠይቅ መጠይቅ ከአልሸባብ ጋር የተጣላው የቡድኑ አሚኒያት ሀይል በአውሮፓውያን 2013 ዓ ም ጀምሮ ለሶስት አመት ካሰረው በኋላ እንደሆነ እንደሆነን የተናገረው አልሸባብን የከዳሁት ለሙስሊሞችም ለዓለምም ስለሚዋሽ ነው ብለዋል። የሸሪያ ህግን ስራ ላይ አውለናል ይላሉ ውሸታቸውን ነው ምክንያቱም ከሻሪያ ሕግ ውጪ የፈጸሟቸውን ድርጊቶች አውቃለሁና ማለቱ ተጠቅሷል። ሸባብ ሻሪያን ህዝቡን ለማታለልና ለማሞኘት ነው የሚጠቀምበት ሲማክሏል። ቡድኑ የሚፈጽማቸው አድራጎቶች ሙሉ በሙሉ ከሸሪያ ህግ የሚጻረሩ ናቸው ያለው አልሙሀጅር ንጹሐንን ይገላሉ፣ ህዝቡን ይዋሽቷል ብሏል። የቪኦኤ የሶማሊኛ ክፍል መርማሪ ዶሴ የተባለው ፕሮግራም የዙቤር አልሙሀጅርን ማንነትና አልሸባብን መክዳቱን ከሶማሊያ መንግስት ባለስልጣናትና ከአሁን ቀደም ቡድኑን ከከዱ አባላት አጣርቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ሲሉ በማዳነቅ ተናግረዋል። ትራምፕ ይህን ያሉት በቅርቡ ስላደረጓቸው ሁለት ዋና ዋና የንግድ ስምምነቶች ድምዳሜ ባወሱበት ንግግራቸው ነው። ጄፍ ከስተር ያጠናቀረው አጭር ዘገባ አለ። ዝርዝሩን አሉላ ከበደ ያቀርበዋል። ትራምፕ በዚህ ንግግራቸው መካከለኛ ገቢ ላላቸው አሜሪካውያንና ኩባንያዎች አስገኘው ያሉትን ጥቅም ዘርዝረዋል። ከእነኚህ ውስጥ አንዱ በቅርቡ ከቻይና ጋር የደረሱት የንግድ ስምምነት ነው። እኔ ከመመረጤ በፊት ቻይና ትከተል የነበረው ጥቅም አሳዳጅ አሰራሯ ለንግድ እንቅስቃሴው የሚሳተፉ ወገኖችን ጥቅም በሙሉ የሚነፍግ ነበር። ይሁን እንጂ ሁኔታው እየከፋና እየባሰ ሲሄድ ዝም ብሎ ከማየት በስተቀር ምንም ማንም ምንም ያደረገው ነገር የለም። በእኔ አመራር አሜሪካ የዚህን ችግር ፊት ለፊት መጋፈጥ ትችላለች። አሁን የድርድሩን የመጀመሪያ ምዕራፍ አጠናቃ ሁለተኛውንም በቅርቡ ትጀምራለች። ትራምፕ በተጨማሪም የቀድሞውን የሰሜን አሜሪካ ነጻ የንግድ ቀጠና ስምምነት ለመተካትና አንዳንድ አላስፈላጊ ያሏቸውን ደንቦች ለማስወገድ የታለመ አዲስ የንግድ ስምምነት ከካናዳና ከሜክሲኮ ጋር መድረሳቸውን ገልጠዋል። አዳዲስ የገበያ ደንቦችን ለመቀነስ በታሪክ ከፍተኛ ያሉትን የስልጣን ዘመቻ መጀመራቸውንም ትራምፕ አስታውቀዋል። አመሰግናለሁ፣ አሉላ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የተላለፉትን ክሶች የሚያደምጠው የመወሰኛው ምክር ቤት ችሎት ዛሬ ማክሰኞ ይከፈታል። ዲሞክራቶች የችሎቱን ሂደት ቅደም ተከተል በተመለከተ በተላለፈው ውሳኔ ላይ ያላቸውን ቅዋሜ ለማቅረብ እየተሰናዱ ባሉበት ነው። የመወሰኛ ምክር ቤቱ የብዙሀኑ ሪፐብሊካኖች መሪው ሚች መኮንል ያቀረቡት መርሃ ግብር ላይ አባላቱ ድምፅ ይሰጣሉ። በመርሃ ግብሩ መሰረት እንደ ከሳሽ አቃቤ ሕግ በችሎቱ የሚቀርቡት በዲሞክራቶች ከሚመራው የተወካዮች ምክር ቤቱ ተመርጠው የተላኩት አባላት ኢምፒችመንት ማኔጀሮች ይሏቸዋል እና የሚስተር ትረምፕ ጠበቆች መከራከሪያቸውን ለማቅረብ በሁለት ቀናት ውስጥ የ24 ሰዓት ጊዜ ይሰጣቸዋል እያንዳንዳቸው። መኮንል ባቀረቡት ውሳኔ ምስክሮች ይጠሩ እንደሆነም ሆነ አዳዲስ ማስረጃዎች ማቅረብ ይፈቀድ እንደሆነ የተገለጸ ነገር የለም። በሴኔቱ የህዳጣን ዲሞክራቶች መሪው ቸክ ሹመር ትናንት ማታ በሰጡት ቃል ማስረጃም ምስክርም ወይም ሰነዶችም የማይቀርቡበት የክስ ሰሚ ችሎት ችሎት አይደለም ሲሉ አማረዋል። እኛ ዴሞክራቶች እውነቱን ለማውጣት ነው የተነሳ ነው፣ እንዳትሳሳቱ ምስክሮች እና ማስረጃ ሰነዶች ላይ በግድ ድምፅ እናሰጣለን። ከዚያ እንግዲህ አራት ሪፐብሊካን ሴናተሮች የሚቆሙት ከሕገ መንግሥታችን ከዲሞክራሲያችን ከሕግ የበላይነት ጎን ነው ወይስ በጭፍን ለፕሬዝደንት ትራምፕ አጐብድደው እርሳቸው ጥፋተኛ መሆናቸውን ሳያውቁት አልቀሩምና እውነቱን ለማፈን በሚያደርጉት ሙከራ ይተባበሯቸዋል? ያ የእነርሱ ምርጫ ነው። የፕሬዝደንት ትራምፕ ነገረ ፈጆች በበኩላቸው በሳቸው ላይ ከስልጣን የሚያስነሳ ተብለው የቀረቡት ክሶች ሕገ መንግሥቱን በአደገኛ ሁናቴ የሚያጣምሙ ናቸው ሲሉ ይከራከራሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎርስ በ25 ሜትር ባንድ በ1240 ኪሎርስ በ31 ሜትር ባንድ በ9485 ኪሎርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 12212 2012 ዓ ም ምሽት ፕሮግራም ነው። ለዜናው ቆንጅትን አመሰግናለሁ። ለግማሽ ሰዓት አርዕስተ ዜናና ለማጠቃለያው ደግሞ ትመለሳለች። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ያለን እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ቻይና ውስጥ የታየውና መግደል የጀመረው አዲሱ ኮሮና ቫይረስ ከእዋፍ ከመጋለጥ ነው የሚተላለፍ ያለው። ነገር ግን የታመመው ሰው ደግሞ ወደ ሌላ ማስተላለፍ ከጀመረ እሱ ላይ ነው ትልቁ ጥንቃቄና ችግር የሚመጣ ያለው። አየር መንገድም ምንም እንደዚህ መረበሽ ይጀምራል። ዶክተር ዳዊት ሲራጅ ዩናይትድ ስቴትስ ውስጥ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ፕሮፌሰር እና ከዓለም አቀፍ ጉዞ ጋር የተያያዙ የሕክምና ጉዳዮች ክትትል ክሊኒክ ዳይሬክተር ናቸው። በሐኪሞን ይጠይቁ ክፍለ ጊዜ ይመለሳሉ በዚህ ምሽት። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጎንደር ውስጥ ትናንት ጥምቀት ሲከበር በደረሰው የእንጨት ርብራብ መደርመስ አደጋ የሞተው ሰው ቁጥር አስር መሆኑን የጎንደር ዩኒቨርሲቲ ሪፈራል ሆስፒታል አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የጥምቀት በዓል በደማቅ ስነ ስርዓት በተከበረበት የጎንደር ከተማ ለምዕመናን መቀመጫ ተብሎ የተሰራ የእንጨት ርብራ በመደርመሱ የሰው ህይወት ቀጥፏል፣ በርካቶችንም ለጉዳት ዳርጓል። የሟቾቹን ቁጥር በተመለከተ ቀጥተኛና የተጠራ መረጃ ይፋ ሳያደርጉ የቆዩት የሚመለከታቸው አካላት ዛሬ መረጃዎችን መስጠት ጀምረዋል። የአሜሪካ ድምጽ በስልክ ያነጋገራቸው የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር አሸናፊ ታዘበ የተጎጂዎቹ ቁጥር ከፍተኛ፣ የሟቾቹ ቁጥር ደግሞ አስር መሆኑን አብራርተዋል። እኛ ጋር እንግዲህ የመጣው ከሁለት መቶ ሰላሳ እስከ ሁለት መቶ አምሳ ሚሆኑ ናቸው የመጣው ወደ ጤና ጣቢያ አይተን ይሰኛላቸው እንዳ ሰዎች አሉ። በአጠቃላይ እኛ ጋር የታከሙት ወደ ዶክተር ተሰራዳ ናቸው። የማዎች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራቸው ባላቅም እኛ በሆስፒታላችን ኮንፊርም የተደረጉት ዘጠኝ ናቸው። የከተማ ፖሊስ ያረጋገጠው እንዳለ እሱን እሱም እናቃለን፣ አስር እንደሆነ እናቃለን። አሁን ሆስፒታሉ ላይ ያሉ ተጎጆዎች ምን ያህል ናቸው? ያሉበት ሁኔታስ ዘማን የነበሩ አብዛኛቹ ገና የሚባል ሴት ላይ ነው ያሉት። ጥሩ ላይ አንድ ነው ክሪቲካል የምንለው በጣም ጽኑ ህሙማን ውስጥ ያሉ፣ አንዱ በጣም ላይፍ ትሬትኒንግ ነው። ቢያንስ ግን ከአርባ እስከ ሃምሳ የሚሆነው ትላንት ለአሜሪካ ድምፅ አስተያየት የሰጡ የዓይን እማኞች የሟቾቹ ቁጥር አስራ ሁለት እንደነበር ነው የገለጹት። የደረሰው ጉዳት የፈጠረውን ስሜትና በአካባቢው ያለውን ሁኔታ የጠየኳቸው የትላንቱ የጥምቀት በዓል አከባበር ስነስርዓት በመድረክ መሪነት የሰሩት መምህር አስካል ካሰው ተከታዩን ብለዋል። ዛሬ ሰላም ነው። የተከበረው ጥሩ በዓል በዓል ነው የነበረው። ተረጋግተዋል። ታቦቶቹን በሰላም ወደ መንበረ ክብራቸው ገብተዋል። በዓሉም የተረጋጋ ና ሰላማዊ የሆነ በዓል ነው የተከበረው። የጎንደር ወጣቶች ና የጎንደር ክርስትያኑ አደጋ በደረሰባቸውን ሰዎች ተረባርበው ወደ ሆስፒታል የሚደርስ ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ፈራሩጠው በቃ ልጆቹን መታገዝ በሚቻለው ሰዓት አግዘዋል። ያው ሕይወታቸው ባለፈ ሰዎች እና ጉዳት በደረሰባቸው ሰው ተመስገኙ ሐዘን ተሰምቷታል። በሐዘን ውስጥም ቢሆን የበዓሉ ቀጣይ ስነ ስርዓቶች በዛሬው ዕለት ሲካሄዱ መዋላቸውን እኒው አስተያየት ሰጪ ጠቁመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሐረር ውስጥ ተፈጥሮ የነበረው አለመረጋጋት እየሰከነ መምጣቱንና ሁከት በማስነሳት የተጠረጠሩን በቁጥጥር ስር መዋላቸውን የክልሉ ፍትሕና ጸጥታ ጉዳዮች ቢሮ በተለይ ለቪኦኤ አስታውቋል። ድሬዳዋ ውስጥም በጥምቀት አከባበር ወቅት አንድ ሰው መሞቱንና ቀላልና ከባድ ጉዳት የደረሰባቸው ጸጥታ አስከባሪዎችና ነዋሪዎች እንዳሉም ፖሊስ ገልጿል። ዛሬ በሁለቱም ከተሞች የቅዱስ ሚካኤል ታቦት ወደ ደብሩ በሰላም መግባቱን አዲስ ቸኮል ከዚያው ዘግቧል። አዲስ ተጨማሪ አለው። በሐረር ከተማ ተፈጥሮ የነበረው ግጭት መረጋጋቱን የክልሉ መንግስት አስታውቋል። የክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ በተለይ ለአሜሪካ ድምፅ በሰጡት ቃል በዛሬው እለት የሚካኤል ቤተ ክርስቲያን ታቦት በሰላም መግባቱን ነዋሪዎች ተፈናቅለውበታል በሚባለው በተለምዶ መጠለያ በተባለው ሰፈርም ከፍተኛ የጸጥታ ጥበቃ እየተደረገ መሆኑን አስረድተዋል። የግጭቱን መንስኤ ከልሙጡ ሰንደቅ ዓላማ ጋር የተያያዘ ነው ብለዋል አቶ ናስር። በጥንቀት በዓል ምክንያት አድርጎ እንግዲህ ያው አካባቢ ማስወብ ሁኔታ ነበረ። ይህ ከእምነት ውጭ የሆኑ ሌሎችን የሁለቱን እምነት ለመጋጨት የፖለቲካን ፍላጎት ለመሙላት የተለያዩ አካባቢ ከእምነት ተቋም ውጪ ባንዲራ ልሙት ባንዲራ ህግማ አይፈቀድ ባንዲራዎችን ለመሰቀል እና ወደ ግጭት የመራት ሁኔታ ነበረ። በዚህ መካከል ሄዶ ባንዲራ ቺ መውረድ አለበት ይህ መንገድ ላይ መታሰር የለበት ልግ አይፈቀድም የሚባል ምክንያት ይህ ነገር ሲነጋገሩ ወደ ግጭት ሁለት ወጣቶች የመሩበት ሁኔታዎች ነበሩ። ከዛ ተረቶ ይሄ በፊትም ታቅዶ የሰሩ ስለሆነ ቶሎ ወደ ግጭትን እምነት የመቀየር ሁኔታ ነበረ። ይሄን ግጭት

ሰው አልተጋጀም። ያው ንብረቱ እየመቀጠል ንብረቱ እየመወደም ሁኔታዎች ነበረ። ይህ በእምነትም ሳይሳካለ ሲቀር ወደ ቤር የመቀየር ሁኔታዎች ነበሩ። ይሄ ያው አፍራሽ ፖለቲካን የያዙ ቡድኖች ናቸው። ይህን ያደረገ በግጭት የተቀሰ በግጭቶቹ የቆሰለ እንጂ የሞት እንደሌለ የገለጹት አቶ ናስር ከአስራ ሰባት በላይ ተጠርጣሪዎች ተጠርጣሪዎችና ሲጠቀሙባቸው ነበር የተባሉ ተሽከርካሪዎችም በቁጥጥር ስር መዋላቸውን ገልጸዋል። በፖሊስ ጣቢያ ላይ ጥቃት ተፈጽሞ በቁጥጥር ስር የዋሉት ተጠርጣሪዎች አምልጠዋል ተብለው የተነገረው መረጃም ስህተት ነው ብለዋል። ፖሊስ ጣቢያ ላይ ጉዳት ደርሷል፣ ያመለጠ እስረኛ የለንም። ጉዳቱ በፖሊስ ጣቢያ ላይ ጉዳት እንደደረሰ ነው። አሁን የጠቀስነው ፎቆች ጎን ለጎን ነው ያለውና እዚህ ላይ ጉዳት ደርሷል። ወጣ እስረኛም የለንም እና ለቀጣይም አቅማችን አጠናክረን ይሄ ግዳንድትን ለመረጋገጥ ወንጀለኞችን ለመያዝ ዝግጅት ላይ ነው ያለ ነው። በትላንት ነው ዘገባችን፣ ኦፌኮ ቢሮ የተከራየበትን ህንጻን ጨምሮ በከተማዋ የተወሰኑ ህንጻዎችና የንግድ ቤቶች ጥቃት እንደተፈጸመባቸው መዘገባችን ይታወሳል። በተመሳሳይ በትላንትና ሁለት ከሰዓት ድሬዳዋ ሳቢያን አካባቢ የጎርጎሮች ታቦት ሲገባ በተነሳ ግጭት አንድ ሰው ሞቶ በርካቶች እንደቆሰሉ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች አስታውቀዋል። በዓሉ ያለምንም የጸጥታ ችግር ሲከናወን ቆይቷል። ትናንት ጥር 11 2012 ዓ ም አስር ሰዓት ገደማ ሁሉም ታቦታት ወደ መንበራቸው በሰላም ገብተዋል። ነገር ግን በዴሏ ከተማ ቀበሌ ዜሮ በድንጋይ ተመቶ በክምና ላይ እንዳለ ህይወቱ አልፏል ሰባት ሰው ላይ በጥይት ተመቶ ከባድና ቀላል አካል ጉዳት ደርሰዋል አስራ አራት የፖሊስ አባላት በደረሰባቸው ድብደባ ከባድና ቀላል አካል ጉዳት ደርሰባቸዋል ከዚህ ጋር ተያይዞ አንድ የከብቶች መኖ መጋዘን በእሳት ተቃጥሏል አንድ መኖሪያ ቤትም እንደዚሁ በእሳት ተቃጥሏል ሁለት መኪናም በእሳት ተቃጥሏል አንድ መኪና የመሰባበር አደጋ ደርሶበታል ለስራ የወጣ አንድ የፖሊስ መኪናም እንደዚሁ ተሰብሯል። ሶስት መደብር ተዘርፈዋል። የተለያዩ መኖሪያ ቤቶችም እንደዚሁ የተዘረፉት ሁኔታ ነው ያለው። ድሬዳዋ በዛሬው እለት የቅዱስ ሚካኤል ታቦት በሰላም የገባ ሲሆን ሳቢያን አካባቢ የነገሰው ውጥረት ግን አለመርገቡን ነዋሪዎች ለቪዮ አስታውቀዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው በሌላ በኩል ለጥምቀት አከባበር ሌላ ታሪክ ደግሞ ወደ አምቦ እናምራ። ጥምቀት የተከበረበትን ቦታ ላጸዱና ላሰናዱ የአምቦ እስልምና አማንያን ምስጋና ቀርቧል። ናኮር መልካ ዝርዝሩን ይነግረናል። ዛሬ በአምቦ ከተማ የጥምቀት በዓል በድምቀት ተከብሮ ውሏል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይ የኦርቶዶክስ ተዋህዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ ትናንት ጥምቀተ ባህር ከወረዱ ስድስት ታቦቶች አምስቱን ወደ መንበረ ጸባዖታቸው በደማቅ ሁኔታ አጅበው ሸኝተዋል። ሊቀ አእላፍ ቀሲስ ታምር እሸቱ የዘንድሮውን የጥምቀት በዓል ልዩ ያደርገዋል ያሉትን እንዲህ ይገልጻሉ። ቅርሶች ሁሉ ጥምቀትን የዓለም ሁሉ የሆነበት ስለሆነ እንኳን ደስ አላችሁ። በስነ ስርዓቱ ላይ ከነበሩ መምህራን እና ታዳሚዎች መካከል አንዳንዱን አነጋግሬ ነበር። ሻብዲሳ ይባላል። ነዋሪነት እዚህ አምቦ ከተማ ውስጥ ነው። በዓሉ በጣም የደመቀ ነው። በጣም ደስ በሚል ሁኔታ ነው እየተከበረ ያለው። እጅግ በጣም ደስ ነው። ከወትሮ የበለጠ በጣም ደማቅ ሆነው እየተከበረ ያለው። ሙሉ አድማሱ ይባላል። በዓሉ በጣም አሪፍ። በዓሉ እንግዲህ ይሄ ብዬ የምገልጽልህ ነገር የለም። በጣም ደስ የሚል ነው ስርዓቱ። ሁሉም ነገር በጣም ደስ ይላል። እንግዲህ ታቦቱን በስርዓት እየሄደ ነው ሰው ፖሊሶቹም ደግሞ ተባብሮ ማየቱ በጣም ደስ ይላል። እናንተ ወቅት ሎሚ ውርወራ ነበር፣ እስኪ ስለሱ ያስታውሱልኝ። እንዲህ ጥምሰው ተዘጋጅቶ ይሄዳል። ያው ሴቷም ታውቃለህ፣ የሚተዋወቅ ያው በዛ ሰዓት እየተጫጩ ገባሉ ማለት በጣም ደስ ይላል። ሁሉም ጊዜ በጣም ደስ የሚያሰኝ ሁኔታ ነው የሚታየው። ሰላም፣ አንድነት ህብረት፣ ወንድማማችነት እየታየ ከትናንትና ጀምሮ መንገድ በማተ ወጣቶቹ ቤቱንም አዲስ መልክ በመስራት ብዙ ሁኔታዎችን ሲያካሂዱ የነበረ ነው። ቆንጆ ሆኖ ሰላም አለ፣ አንድነት አለ፣ ፍቅር አለ። ኢየሱስ ክርስቶስ በዛሬው ዕለት በዮርዳኖስ በመጥምቁ ዮሐንስ እጅ ተጠምቆ የሰውን ልጅ ከሰይጣን ስርዓት እንደፈታ ሁሉ የሰው ልጅም በአሁኑ ጊዜ ከመለያየትና ጥላቻ ተፈቶ በይቅርታና አንድነት አብሮ መኖር አለበት ብለዋል ያነጋገርኳቸው አማንያን። ትልቁ ነገር ጥላቻን ነው ጥላቻን ማስወገድ እንደሚያስፈልግ ነው። እየታየ ያለው እንዳ ፍቅርን ነው፣ ሰላምን እየተዜመ ያለው የምንፈልገውም ሰላምን ነው፣ ፍቅርን ነው፣ ጥላቻም ማስወገድ ነው። እንግዲህ ያው ዋናው ተባበር ነው። ሰው አንድ ቢሆን በጣም ደስ ይላል። ግን ሰው ትንሽ ይሄ ነው ችግር ያመጣ እንጂ ሁሉም ብተባበር ሰላም ይመጣል። የዘንድሮው የከተራና ጥምቀት በዓል የተከበረበትን ባህረ ጥምቀት ቀድመው በማጽዳትና አካባቢውን ውብ ላደረጉ የአምቦ ከተማ እስልምና ሃይማኖት ተከታዮችም በኦርቶዶክስ ተዋሕዶ አባቶችና ማንያኑ ምስጋና ቀርቧል። በሃይማኖቶች መካከልም ተቻችሎና ተከባብሮ እንዲሁም ተደጋግፎ የመኖር ተምሳሌት በመሆኑ በዚሁ ይቀጥል ተብሏል። በዓሉ ሲከበር ከሚስተዋለው የሃይማኖታዊ በተጨማሪ የወጣቶች ባህላዊ ጭፈራ ቀልብ ይስባል። ክብረ በዓሉ ነገ የሆነውን የቅዱስ ሚካኤል ታቦት እንዲሁ በደማቅ ሥነ ሥርዓት አጅበው ወደ መንበሩ ለማስገባት ቀጠሮ ተይዞ የዘንድሮ የጥምቀት በዓል በአባቶች ቡራኬና ምልዳም በሰላም ተጠናቋል። ለአሜሪካ ድምፅ ናኮር መልካ ካምቦ አመሰግናለሁ ናኮር ለዘገባው። ክቡራትና ክቡራን አድማጮች፣ ናኮር ትናንት ያጠናቀረውን ዘገባ ነበር የሰማችሁት። በጊዜ ዕጥረት ምክንያት ለአየር ሳይበቃ ቀርቶ ነበረ። ለዚህ ነው በዘገባው ውስጥ ዛሬ ወይም ነገ ሲል የሰማችሁት። ስለዚህ ዛሬ ትናንት፣ ነገ ደግሞ ዛሬ በሚል ይስተካከል። ዛሬም በሰላም ተጠናቋል በዓሉ። ወደ ተከታዩ ዘገባ ስናልፍ ደሴ ይወስደናል። የአገር ግዛት ሰፈር ተወላጆች አቋቋሙት። የአገር ግዛት በጎ አድራጎት ልማት ማህበር ጥምቀትን በልዩ ሁኔታ አክብሯል። ጧሪና ረዳት የሌላቸው የከተማይቱ ነዋሪዎች እንዲረዱበት ያሰቡትን ፕሮጀክት በማስመረቅ ነው ጥምቀትን ያከበሩት። መስፍን አራጌ ዝርዝር አለው። ትናንትን ያሻገሩ አባቶች ዘመንን ያነጹ እናቶች በጉብዝናቸው ዘመን ያቆሟት ሀገር በድካማቸው ወቅት ምርኩዝ ልትሆናቸው ይገባል ይላል በደሴ ከተማ የተቋቋመው የሀገር ግዛት በጎ አድራጎት ማህበር። ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ ለዛሬ ላበቁን እናቶችና አባቶች የማይሆን ጉልበትና እውቀት የለም ብለዋል የማህበሩ አባላት። እናም ጥምቀትን በልዩ ቁም ነገር አሳልፈዋል። ከዛሬ ሰባት ዓመታት በፊት ነው በዓልን ከወዳጅ ዘመዶቻቸው ጋር ለማሳለፍ ከኢትዮጵያ ክፍሎች የመጡ የአገር ግዛት ሰፈር ተወላጆች ያልጠበቁት ጠበቃቸው። እናም የዛሬው የበጎ አድራጎትና ልማት ማህበር ተጠነሰሰ። የማህበሩ ምክትል ሊቀመንበር ፍቅሩ ጽጌ፣ በአንድ ወቅት ለጥምቀት ደሴ ስንመጣ በፊት እናቶቻችን፣ እኛ እንግዲህ እዛ ተወልደን ያደግነው መንገድ ላይ ወድቀው ለጥምቀት በዓል ስንመጣ በአጋጣሚ ስናያቸው እናቶቻችን ናቸው ያሳደጉን ናቸው። እነዚህም በማየታችን በጣም አዘን፣ በአጋጣሚ መተን ስናይ በጣም ከሚገባ በላይ ነው ሀዘን የተሰማን። ምን እናድርግ ብለን እጃችን ላይ የነበረችን ብር ሰተን እዛው ማህበር ፈጥረን አዲስ አበባም ሲሆን ውጭም ያሉትን እነከሌ እነከሌ እናቶቻችን እንዲህ አይነት አደጋ ላይ ወድቀዋል፣ ወዳና ወጥተዋል የጓደኞቻችን እናቶች ና እን እርዳ ተባብለን ያንን ብር በማሰባበር ይህን ነገር ጀመር። እግዚአብሔርም ምረዳን አሜሪካ የሚኖሩትም ካናዳ የሚኖሩ አብሮ አደግ ጓደኞቻችን አሉ። አዲስ አበባ የሚገኙ እዚህም ደሴ አብሮ አደግ በዛን ጊዜ የነበርን ሰዎች ገንዘብ በማሰባበር ሁለት መቶ ብርም ሶስት መቶ ብርም በየወሩ ለአርባ አንድ አደጋውያን እየሰጠን ነው። ጊዜው ረዘመና እድሜ ተረሳኝ ይላሉ ወይዘሮ አለሜት ውሸቱ እንደ ሰው ወግ ማዕረግ ደርሷቸው ቤታቸው በልጅ በረከት ተሞልቶ ወደ በረሃ ኑሯቸውን ያደርጋሉ። እዚያ ግን ደስታቸው አልዘለቀም። ሐዘን አከታትሎ ጎዳቸው። ጧሪ ቀባሪ፣ ደጋፊ መካሪ የሚሏቸውን ሁሉ አጡ። ወደ በረሃ አርኩኝ በረሃ ትኖር ልጆቼ ሶስት ቀብሬ መልሼ መጣሁኝ። ለ30 ዓመት አንድ ዓመት የቀረው ሞተ አራት ማለት ነው። አራት ልጅ የቀበርኩ ጊዜና ማን ይጦረኛል ማን ይቀብረኛል? እንግዲህ መሞት ነው አለብኝ የሞት እድል እንጂ ያላለኝም ብዬ ተቀምኩ። የእስልምና እምነት ተከታዩ ወይዘሮ ፋጤ መኮንንም ከአጼ ኃይለ ስላሴ ዘመነ መንግስት ጀምሮ በአካባቢው መኖራቸውን ይናገራሉ። የዘር ሀረጌ ከንግስት ዘውዲት ቤቱ ይቀዳል የሚሉት የእድሜ ባለጸጋዋ ልጆቻቸውንና የልጅ ልጆቻቸውን በሞት ተነጥቀው ሀዘን ጋር ተጣብቀው አመታትን ገፍተዋል። ወታደርነት መሪ ወንድም ሊነበረ እዛው ሞተ። ሁለቱም እናቶች ቀድሞ የሚያውቋቸውና ያሳደጓቸው የአካባቢው ሰዎች ባይኖሩ ለዛሬ መድረሳቸውን ይጠራጠራሉ።

እድሜያቸው የርዘም እንደማለት ነው። እነዚህን የመሳሰሉ በርካታ እናቶችና አባቶች ደጋፊ አጥተው በየቦታው ወድቀው መቅረት የለባቸውም በሚል ነው ማህበሩ የተቋቋመው። የማህበሩ ሊቀመንበር አህመድ መሀመድ የረዳ ነው፣ እኛንም ጭምር ነው የሚል አቋም አላቸው። ይህ ማህበር በሚቋቋምበት ጊዜ የአካባቢያችን አረጋውያን እኛንም ጭምር ያሳደጉ ልጆቻቸው ለአገር አንድነት ለአገር ነጻነት ጦር ግንባር የተዋደጉ በልዩ ልዩ ፖለቲካ ድርጅት በኢሀፓ በመሳሰሉት የሞቱባቸው ሰዓት ባዶ ቤት ብቻ ይዘው የሚላስ የሚቀመስ የሌላቸውን በመምረጥ እነዚህ ሰዎች ተርበው ወደ መንገድ ከመውጣታቸው በፊት አቅም በፈቀደ መሰረት ለመርዳት የተቋቋመ ማህበር። በጦር ግንባርና ለሀገር አንድነት የተሰዉት ልጆቻቸው በሙሉ የኛ ጓደኞች ናቸው። እኛም ሁሉ በዚህ ሁሉ ተሳትፈን እንደ ድል ሆኖ የተረፍን ነው እንጂ ይህንን እኛንም እንደ መርዳት ነው። ድጋፉ በብሔር የተከለለ በእምነት የታጠር አይደለም። እንደነሱ ያኖሯቸውም ያነጿቸውም ሁለት እውነታዎች ናቸው። ኢትዮጵያዊነትና ሰውነት እዚህ ውስጥ አሁን በምናይበት ጊዜ አማራዎች አሉ፣ ትግሬዎች አሉ፣ አገዎች አሉ። ይሄ ማለት ብሄረሰብ ሳን ላይ የተቋቋም ሃይማኖትን በሚመለከትም ወሎን ምንም ጥያቄ ውስጥ ደሴን ጥያቄ ውስጥ ባናስገባውም ሙስሊሞች አሉ፣ ክርስቲያኖች አሉ፣ ፕሮቴስታንት አሉ። ዛሬም ለ41 ሰዎች የገንዘብና የአልባሳት ድጋፍ እንዲሁም የምሳ ግብዣ ተደርጎላቸዋል። በተበጣጠሰ ሁኔታ የሚደረገው ድጋፍ ዘላቂ መፍትሄ የማያስገኝ በመሆኑ ማህበሩ ከከተማ አስተዳደሩ ባገኘው መሬት ላይ የተለያዩ የገቢ ማስገኛ ፕሮጀክቶችን ጀምሯል። ዛሬም አንዱን አስመርቋል። እኛ በሶስት ፌዝ ነው የህዝብ ሻወር፣ ሽንት ቤት፣ መናፈሻ፣ ዳቦ ቤት፣ ከብት እርባታ ነው። የመጀመሪያው በከተማ ይሄ ነው የሚባል መታጠቢያ ቤትና መጸዳጃ ቤት ባለመኖሩ ቅድሚያ በመስጠት ይሄንን ሰርተናል። አሁን የመጀመሪያ ፌዛችን አስራ አምስት ሻወርና አምስት መጸዳጃ ሲሆን በዛሬው ቀን የምናስመርቀው አስሩን ሻወር ነው። አምስቱ ሻወርና መጸዳጃ በዚህ በአጭር ጊዜ ውስጥ ይጠናቀቃል። ለህብረተሰቡ አገልግሎት እንሰጣለን። በዚህ ስራ የሚ የሚሰማሩት ወጣቶች ይረዳሉ። ወጣቶቹ እየሰሩ በሚያገኙት ገቢ ደግሞ እነዚህን አረጋውያኖች በዓልን ጠብቀን ከበጎ አድራጎት እየለመን መስጠቱን አቁመን አነሰን ማደገም ለቡና መግዣም ቢሆን በወር በፔሮል የተወሰነ ክፍያ እንዲሰጣቸው ለማድረግ ነው። ለገቢ ማስገኛ ፕሮጀክቱ ከ430 ሺ ብር በላይ ወጪ መውጣቱ ታውቋል። በምርቃን ስነስርዓቱ ላይ የተገኙት የከተማዋ ከንቲባ አበበ ገብረ መስቀል የማህበሩን ትጋት አድንቀው በትንሽ ስንደጋገፍ በትልቁ እንተሳሰባለን ብለዋል። ሊበረታታና ሌሎችም አካባቢዎች ከዚህ በላይ ተሞክሮውን ሊወስዱት ሊያሰፉት የሚችሉት ነው። ጧሪና ቀባሪ የላቸውን ሰዎች ለመርዳት የሚደረገው ጥረት እጅግ የሚያስመሰግን ነው። መንግስትም፣ እነዚህን ቦታዎች በተለይ ይህን አካባቢ በተቻለ አቅም የጠየቁትን ጥያቄዎች ሕግና መመሪያ የሚፈቅደው መሰረት ለመመለስ ዝግጁ መሆኑን አበስራለሁ። በከተማዋ ምንም አይነት የሕዝብ መጸዳጃ ቤት አለመኖሩን ያረጋገጡት ከንቲባው የማህበሩ ጅምር ከተማ አስተዳደሩ በዚህ ዘርፍ በስፋት እንዲንቀሳቀስ መነቃቃት ይፈጥርለታል ብለዋል። በዓለ ጥምቀቱ ከከተራው ዕለት ጀምሮ በ በሰላማዊ መንገድ እንዲካሄድ ላስቻሉት የከተማዋ ምዕመን ምስጋናቸውንም አቀርበዋል። መልካም ጥምቀት። ለአሜሪካ ድምፅ ሬዲዮ መስፍን አድራጊ ነኝ ከደሴ አመሰግናለሁም። መስፍን ታላቅ ስራ ለሠራችሁ ሁሉ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። በድጋሚ ወደ አስመራ እንዝለቀ በአስመራ ማይ ጥምቀት የተከናወነውን ስርዓትና የዘንድሮውን የጥምቀት አከባበር ብርሃነ በረሃ ይነግረናል። የጥምቀት በዓል በመላው የኤርትራ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ዛሬ በተለያዩ ሃይማኖታዊ ክንዋኔዎች በታላቅ ድምቀት ተከብረዋል። በአስመራ ማይ ጥምቀት በተደረገው አከባበር በበዓሉ ዋዜማ በአስመራ የሚገኙ ቤተ ክርስቲያናትና አድባራት ታቦታት በካህናት፣ ዲያቆናትና ምእመናን እንዲሁም ትምህርት ሰንበት ተማሪዎች ታጅበው ወደ ማይ ጥምቀት ተወስደው አዳራቸውን እዛ በማድረግ ሌሊቱም ሙሉ በካህናትና ዲያቆናት የጸሎትና ዝማሬ እንዲሁም ሌሎች ሃይማኖታዊ ክንዋኔዎች ተካሂደዋል። ዛሬ ጠዋት የአስመራ ጥምቀተ ባህር በቀዝቃዛ አየርና በጉም ተሸፍኖ ነጭ ባህላዊ ልብስ በለበሱ በሺዎች የሚቆጠሩ የአስመራና አካባቢያ ነዋሪዎችና ከተለያዩ ቦታዎች በመጡ ጎብኚዎች ተሞልቶ በኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ጽሕፈት ቤት ዋና ጸሐፊ ብፁዕ አቡነ ሉቃስና ሊቃውንት የተመራ ቅዳሴና ጸሎት በባህሩ ዙሪያ ከተደረገ በኋላ ባህሩ ተባርኮ ሕዝቡ ተጠምቋል። በመጨረሻም የሃይማኖት መሪዎች፣ የእምነቱ ተከታዮችና የሰንበቴ ትምህርት ቤት ተማሪዎች በዓሉን የሚገልጹ መንፈሳዊ መዝሙሮች በመዘመር ታቦታቱን በማጀብ አደባባይ የሚከበሩ ሃይማኖታዊ በዓሎች ለቱሪዝም እድገት ትልቅ ሚና እንዳላቸው በበዓሉ ላይ የተገኙ የአስመራ ነዋሪዎች ለቪኦኤ ተናግረዋል። ለየት ያለ ድባብ አለው። በጣም ደስ የሚል ነገሮች እያየን ነው። ባህላዊ ይዘቱ ስታየው እየተወራረሰ እንደሚመጣ ያለው እስከ እነዚህ ትናንሾች ልጆቹ ላይ እዚህ የሚቦርቁት የሚጫወቱት ለበዓል ያላቸው ክብር የሚሰጡት ነገር ስታየው በጣም እያደገ እንደሚመጣ ያለው ያሳያል። ከቤተ ክርስቲያን ወጥቶ እዚህ አንድ ቦታ ላይ ከሁሉም ከከተማዋ ጫፍ ጫፍ ያሉ አካባቢዎች መጥቶ ሰው ሲያከብረው አንድ አደባባይ ቦታ ላይ መስቀልና ጥምቀት ለየት የሚያደርገው ይሄ ነገር ነው ይመስለኛል። የማታገኘው ከውጭ የሚመጣ የቱሪስት አይነት የማታየው የለም። እነሱም ደስ ብሏቸው ፎቶ ሲያነሱና ለሀገሪቷ ለቱሪዝም ያለው እድገት በጣም ከፍተኛ ነው ብዬ አስባለሁኝ እኔ። እንኳን አሏ አደረሰን። ቆንጆ በዓል ነው፣ በጣም ደስ የሚል ድባብ ነው ያለው። ቆንጆ ነው በዓሉ ደስ ይላል በጣም በተለይ በተለይ መስቀልና ጥምቀት እዚህ አካባቢ ስለሚከበር እዚህ አደባባይ ላይ ቱሪስት ይስባል ብዬ አስባለሁ። በጣም ቆንጆ ነው። ለሁሉም ቤተሰቤ፣ ባለቤቴ፣ ልጆቼ፣ ኢትዮጵያና ለኤርትራ ሕዝብ ሮስ በዓል ጥምቀት እንዲሆን እመኛለሁ። ሌላው አስተያየት ሰጪ በበኩሉ የጥምቀት በዓል ሃይማኖታዊና ታሪካዊ ይዘቱን ጠብቆ እየተከበረ እንደሆነ ነው የሚናገረው። ስሜ አለም ገብረ ሀንስ ይባላል። የበዓሉ አከባበር በጣም ጥሩ ነው ያለው ሁሉም በስርዓቱ አመት አመት ለውጥ እየታየ ነው። በዓሉ ሃይማኖታዊ፣ ባህላዊና ታሪካዊ ይዘቱን ጠብቆ እየሄደ ነው ያለው። ከጣሊያን አገር እንደመጣች የተናገረችው ሚስስ ማርቲና በበኩሏ በዓሉ ልዩና አስደናቂ ሆኖ እንዳገኘችው ተናግራለች። ሮማ ኢታሊ ማይ ኔም ኢዝ ማርቲና ኢት ፋንታስቲክ ሶ ማኒ ፒፕል ኤ ሎት ኦፍ ሚዚክ በዓሉ በጣም አስደናቂ ነው ብዙ ሰዎች የተገኙበትና በብዙ የተለያዩ መዝሙሮች የታጀበ ነው። በኤርትራ ይሁን በአፍሪካ ስመጣ ይሄ የመጀመሪያ ነው። ከዚህ ቀደም እንዲህ አይነት የሃይማኖት አከባበር አይቼ አላውቅም። ይሄ ለእኔ ልዩና ትልቅ ደስታን ፈጥሮልኛል ብላለች። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አመሰግናለሁ ብርሃነም ለዘገባው። በነገራችን ላይ አሁንም በድጋሚ ብርሃነም ትናንትና ነበር የጥምቀቱን በዓል አከባበር የዘገበው እንዲሁ በፕሮግራም መጣበብ ምክንያት ሳይተላለፍ ያደረ ነበረ። እናመሰግናለን። ጊዜውን በዚያው ይስተካከል። በ22 2 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ጥር 12 2012 ዓ ም ስርጭት ነው እያዳመጣችሁ ያላችሁት ክቡራትና ክቡራን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። የተለያዩ ፕሮግራሞችና ዝግጅቶቻችንን ማግኘት ትችላላችሁ። እንዲሁም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ ከዌብሳይታችን በፌስቡክም አት ቪኦኤ አምሃሪክ ብላችሁ ፌስቡክ ላይቭ ላይ ታገኙናላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። በትዊተርም አት ቪኦኤ አምሃሪክ ብላችሁ ሐሳቦቻችሁን አንሸራሽሩ። ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዳት ኤችኦአርኤን ዳት ኤምኦ ቢአይ ላይም ልታገኙን ትችላላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉም እንዲሁ እንጋብዛለን። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራትና በቀጥታም ማግኘት ትችላላችሁ። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አሁን አዲስ አበባ ላይ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ኦድሬስ ሬጅስ ቴክኒሻኑ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ አበላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው ቆንጅ ታያለች። አብራኝ ወደ ተከታዩ የምሽቱ ቅንብር እናልፋለን። ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት አብራችሁን ሆኑ የተከበራችሁ አድማጮች። አፍሪካ ነክ ርዕሶች ይቀጥላል። ሱዳን ውስጥ ባለፈው ሳምንት ከሥራ የተሰናበቱ የሀገሪቱ የጸጥታና የስለላ አገልግሎት አባላት የነበሩ ሰዎች ያስነሱት አመፅ ሞትና መቁሰል ማስከተሉ የሚታወስ ነው። ግጭቱን ያስነሱት ያልተከፈለን ደመወዝ አለ፣ የተሻለ ድጎማም ያስፈልገናል በሚል መሆኑን የሀገሪቱ የሽግግር መንግስት ገልጿል። እዚያ ስለተፈጠረው ክስተት እንዲያብራሩ ስለ አፍሪካ ጥናት የአፍሪካ ጥናት ምሁር የሆኑትን ዶክተር አየለ በከሬን ጋብዘናል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ቀባ ክፍል ተባባሪ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለች። ባለፈው ሳምንት በሱዳን መዲና ካርቱም ግጭት ተነስቶ ሁለት ሲቪሎችና ሁለት ወታደሮች እንደተገደሉ ወታደራዊ ኃይል ገልጿል። ሁለት ከፍተኛ ወታደራዊ መኮንኖች ያሉባቸው አራት ሰዎች መቁሰላቸውም ታውቋል። ዶክተር አየለ በከሬ ግጭቱ እንዴት እንደተነሳ ያብራራሉ። ብጥብጡ ነው ያነሱት የሱዳን ደህንነትና የቀድሞ የጸጥታ ኃይሎች ናቸው እና ከስራቸው ተወግደዋል። በሽግግሩ መንግስት ይወገዱ ከተባሉት አንዱ በዚህ በደህንነት ስር የነበረው ኦፕሬሽናል ኦቶሪቲ የሚባል እዛ ውስጥ ያሉ ወታደሮች ናቸው። እንግዲህ ከስራቸው ከተወገዱ በኋላ የተመደበልን ለጡረታ እና ደግሞ በአንድ ጊዜ የሚሰጣቸው ማካካሻ በጣም አነሰን ብለው እነሱ ናቸው እንግዲህ ተኩሱ መክፈት መንገድ መዝጋት ቢያንስ ቢያንስ ለአስራ አምስት ሰዓታት አካሂደዋል። ወታደሮቹ አመፁን የጀመሩት ሰሜን ኮርዶፋ ላይ ሲሆን ሁለት የነዳጅ ዘይት መስኮችን ተቆጣጥረው እንደነበር ዶክተር አየለ ጠቁመዋል። መጀመሪያ ይህን ብጥብጡን ያነሱት ሰሜን ኮርዶፋ እዛ ሁለት የዘይት ጉድጓዶች በቁጥራቸው ስራ አድርገው ነበረ። ከዛ ነው እንግዲህ ወደ ካርቱም መጥተው ይህን መንገድ መዝጋት የጀመሩት እዚህ መተው ነው እና፣ ይሄ ጠመንጃ አሁን ለምሳሌ እነሱ ከተወገዱ በኋላ ከእጃቸው መወሰድ ነበረበት፣ አልተወሰደም። በነገራችን ላይ እንደዚህ አይነት ረብሻ ማስነሳት በሱዳን ጦር ውስጥ አዲስ ነገር አይደለም። ከዚህ በፊት የተደረጉት ረብሻዎች በሽልማት ከፍተኛ ማድረግ በመሰጠት ይታለፋል እና እንደውም ይሄ አሁን ሁለተኛ ትልቁ ስትሮንግማን የሚባለው ጀነራል ሄምቲ የሽግግሩ መንግስት ውስጥ ያለ ሰው ከዚህ በፊት እንደዛ አድርጎ እስከ ጀኔራልነት ማድረግ ብርጋዴር ጀኔራልነት ማድረግ ተሰጥቶታል ገንዘብ ተሰጥቶታል ይህ ሽግግሩ ከመጣም በኋላ እንኳን ብናየው ሙከራ አድርገዋል ብለው ከአስር በላይ ጄኔራሎች አስረዋል የጸጥታና የደህንነት አገልግሎት አባላት የነበሩት የቀድሞ ፕሬዚደንት ዑመር አልበሽር ደጋፊዎች ናቸው የሚል እምነት አለና ከዛም ጋር የተያያዘ ሊሆን አይችልምን ለሚለው ጥያቄ ሊሆን ይችላል ይላሉ ዶክተር አየለ በዛም ምክንያት ሊሆን ይችላል። ጀነራል አልበሽር በስልጣን ላይ የቆዩት ለሰላሳ አመታት ነው። በዛ በሰላሳ አመታት ጊዜ ውስጥ ብዙ አይነት መረብ ተፈጥሯል። የእነሱም ደጋፊዎች ሊሆኑ ይችላሉ። ሌላውም መገንዘብ ያለብን ደግሞ እስካሁን ድረስ ያልተያዘው የት እንደሚገኝ የማይታወቀው ሳላጎሽ የሚባል ጀነራል አለ። ጸጥታው ኃላፊ የነበረ፣ ሱዳኖች ታዋራ ይሉታል። በአብዮቱ ጊዜ ሰዎች እንዲገደሉ ያስደረገ እስካሁን ድረስ የት እንዳለ አይታወቅም። እና እሱም አንደኛ የሙስሊም ብራዘርሁድ የሚባለው ሁለተኛ የአልበሽር ደጋፊዎች ጋራ ተሳስሮ ይህን ነገር የጫረም ሊሆን ይችላል። የሆኑ የተለያዩ ወታደራዊ ኃይሎች እንዳሉ ይነገራል። የሱዳኑ የሽግግር መንግስት የሀገሪቱን ወታደራዊ ኃይል አወቃቀርን የመለወጥ እቅድ እንዳለው ወታደራዊ ኃይሉን አንድ ማድረግ ከባድ ይሆናል። ምንድን ነው የሽግግሩ መንግስት ከተቋቋመ በኋላ መስራት አለበት ተብሎ የተደረደሩ ጉዳዮች አሉ። ከዛ አጀንዳ ጉዳዮች አንዱ ምንድን ነው? ጸጥታና ደህንነት ዋና መስሪያ ቤት የሚባለውን እንደገና ማደራጀት። ሁለተኛ ደግሞ በተለይ በአብዮቱ ጊዜ፣ ከዛም በፊት ህዝቡን ያሰቃዩ የነበሩት ከዛ ውስጥ በቀጥታ ለአልበሽር ተጠሪ የነበረ ይሄ ቅድም የጠቀስኩት የድርጊት ባለስልጣን የሚባል እሱ መፍረስ ነበረበት። ምክንያቱም የሱዳን ትልቁ ችግር ምንድን ነው? የተለያዩ ሀይሎች አሉ። አንደኛ መደበኛው ጦር አለ፣ ሁለተኛ ይሄ የጸጥታው ጦር አለ፣ ሶስተኛ ጄኔራል ሄምቲ የሚመራው ፈጥኖ ደራሽ አለ። እና እነዚህ በሙሉ እንግዲህ ምንድን ነው የሚያደርጉት ስርአት ባለው መንገድ መደረግ ያለባቸውን ድርጊቶች እንዳያደርግ እንቅፋት እየሆኑ መጥተዋል ማለት ነው። እና ከጠቅላይ ሚኒስትሩ ወይም አሁን ከሽግግሩ መንግስት ተግባራት አንዱ ምስቅልቅል ያለ ወታደር እንደገና ማደራጀት እና ያንንም ሲደረግ እንግዲህ ምንድን ነው አሁን ትስቅ የታጠቁትን ትጥቃቸውን ማስፈታት፣ ሁለተኛ ማሰናበት፣ ሶስተኛ ጦሩን እንደገና የሪኢንቲግሬት ወይም ደግሞ ማዋሀድ ይኖርባቸዋል። እንግዲህ ይህን ስራ ለመስራት ጀምረው ነው እነዚህ ሰዎች አሁን እንቅፋት ለመፍጠር የሞከሩት እና ይሄ አንደኛው በጣም አስቸጋሪ ስራ ነው። ዶክተር አየለ ሌሎችም አስቸጋሪ ስራዎች እንዳሉ ሲያብራሩ የሽግግሩ ምክር ቤት አባላት የተመረጡ ቢሆንም እስካሁን ባለው ጊዜ ስራ አለመጀመራቸውን ገልጸዋል። ታዲያ መፍትሄው ምን ይመስሎታል? ለሚለው ጥያቄ መፍትሄው አንደኛ የህዝባዊ መንግስት ቢቋቋም ኖሮ እና ወታደሮች ወደ ካምፕ ቢገቡ ኖሮ ትንሽ የተሻለ ይሆን ነበረ። አሁንም የምናየው ምንድን ነው፣ እነዛ ወታደሮች የሚወክሉት ጋራ አብሮ መስራታቸው እኔ ግምት እንደ ማስፈራሪያ ነው። አሁንም ያ ስልጣናቸው እንዳይቀነስ በማንገራገር ላይ መሆናቸውን ነው ፍንጭ የሚሰጠን። የታጠቁ ኃይሎች አሉ፣ ሌሎች በኮርዶፋን አሉ፣ በዳርፉር አሉ እና በብሉ ናይል በሚባለው ቦታ አሉ እና አንድ ከነሱ ጋር አሁን ለምሳሌ ሰላም ለመጀመር አንዳንድ ስራ ጀምሯል። ከነሱ ጋር ሰላም መፈጠር አለበት። በሱዳን ውስጥ ባሉት የተለያዩ ሀይሎች የተፈጠረው የሽግግር መንግስት እንዲያቅፋቸው ሆኖ አልተደረገም፣ እና በእሱም መስተካከል አለበት ይመስለኛል። በእርስ በእርስ ጦርነት ምክንያት ብዙ የተፈናቀሉ ሰዎች አሉ በሱዳን ውስጥ ለእነዛም ዘዴ መፈለግ አለበት። ሌላ አሁኑ ጊዜ ሱዳን ሀምሳ ቢሊዮን ዶላር ዕዳ አለባት። ሀምሳ ቢሊዮን ዶላር። በዚህ ላይ ወታደሮች ከሀምሳ ፐርሰንት የዓመቱን ባጀት የሚወስዱት እነሱ ናቸው። በተጨማሪ ደግሞ ትልቅ የዲፕሎማቲክ እንቅስቃሴ መኖር አለበት። ጠቅላይ ሚኒስትሩ ጀምሯል። ዶክተር አየለ በመጨረሻም ሱዳን አሸባሪዎችን ትደግፋለች በሚል በዓለም ላይ ካሉት የገንዘብ ድርጅቶች ጋር ያላት ግንኙነት እንዲቋረጥ ተደርጓል በዛም ምክንያት እርዳታ ልታገኝ አትችልም። ስለሆነም ይህ ማዕቀብ መነሳት አለበት ብለዋል። አድማጮች፣ ባለፈው ሳምንት ሱዳን ውስጥ ተነስቶ የነበረውን ግጭት በሚመለከት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩ። አመሰግናለሁ። አዳነች፣ ወደ ተከታዩ ቅንብር እናልፋለን። ሐኪሙን ይጠይቁ። በፍጥነት በመዛመት ላይ መሆኑ የተነገረለት አዲስ ወረርሽኝ ነው። ሐኪሙን ይጠይቁ ለምሽቱ ቅንብሩ ልዩ ትኩረት አድርጎ የመረጠው ርዕስ ኮሮና ቫይረስ ይባላል። የወረርሽኙን መንስኤና ምንነት፣ የመተላለፊያውን መንገዶች፣ ወረርሽኙ ወደ ተከሰተበት አካባቢ የሚደረጉ ጉዞም ሆነ እዚያ ከነበሩ ወይም ከዚያ ከሚወጡ ሰዎች ጋር ተያይዘው የሚነሱ ጥያቄዎችና ስጋቶችን ይመረምራል። ማብራሪያውን የሚሰጡን ዶክተር ዳውድ ሰይድ ሲራጅ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ፕሮፌሰርና ከዓለም አቀፍ ጉዞ ጋር የተዛመዱ የሕክምና ጉዳዮች ክትትል ክሊኒክ ዳይሬክተር ናቸው። ዶክተር ዳውድን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቫይረሱ ለሰው አደጋና ስጋት መሆን የጀመረው ከእንስሳት ወደ ሰው መሸጋገር የጀመረ ጊዜ ነው። ዶክተር ዳውድ ሰይድ ሲራጅ ለተደጋጋሚ ሙያዊ ተሳትፎ ለጊዜው አመሰግናለሁ፣ በቅድሚያ ዶክተር ዳውድ እኔም አመሰግናለሁ አሉላ። አዲስና በፍጥነት እየተዛመተ መሆኑ የተነገረለት ወረርሽኝ ነው። የስድስት ሰዎች ህይወት አልፎበታል። ሶስት መቶ የሚደርሱ ሰዎች ለህመሙ መጋለጣቸው ተረጋግጧል። በማዕከላዊ ውሃን የቻይና ግዛት ውስጥ የተከሰተ ነው። ነገር ግን አሳሳቢነቱ እየሰፋ ይመስላል። እስኪ የዚህን ኮሮና ቫይረስ የተባለ ወረርሽኝ ምንነት በማየት እንጀምር። ምንድን ነው ለመሆኑ ይሄ በሽታ ወይም ይሄ ወረርሽኝ? አመሰግናለሁ አሉላ። ይህ ኮሮና ቫይረስ የተባለው በሽታ በቫይረስ ኮሮና ከሚባሉት ክፍል ውስጥ ያሉ ቫይረሶች ናቸው። እነዚህ በቫይረስ የሚተላለፍ ሳምባ ውስጥ አካልን በልዩ ሁኔታ በማቁሰል በማመርቀዝ ኢንፌክሽን በመፍጠር የሳምባ ኢንፌክሽን ሆኖ የትንፋሽ ማጠርና ቀጥሎም በአጭር ጊዜ ውስጥ ወደ ሞት ሊዳርግ የሚችል ህመም፣ አደገኛ ህመም ነው። የሚተላለፈውም በአየር ከመሆኑ የተነሳ ጭንቀቱና አደገኛነቱ ያን ታህል ነው ማለት ነው። መልካም አሳሳቢነቱን አንስተዋል። በእርግጥም አሳሳቢነት የከሰተ ይመስላል። በፍጥነት እየተዛመተ መሆኑ ብቻ ሳይሆን ተለዋዋጭ ሁኔታዎችም እየታዩ መሆናቸው እያነጋገረ ነው። ከጉዞ ጋር የሚዛመዱ ከአንድ ቦታ ወደ ሌላ ቦታ በሚደረጉ ጉዞዎች የሚፈጠሩ ሁኔታዎችንም ከግምት ማስገባት የሚጠይቅ ይመስላል። እስኪ በቅድሚያ አንድ ሰው ለዚህ ህመም የተጋለጠ ምናልባት ወረርሽኙ ከተከሰተበት አካባቢ የመጣም ሊሆን ይችላል፣ ምን ዓይነት ቀዳሚ ምልክቶችን ያሳያል? እነኚህ ምልክቶች ከዚህ ቀደም ከሚታወቁ የሌሎች በሽታ ዓይነቶች ምልክቶችስ በምን ይለዩ ይሆን? አመሰግናለሁ። እንዲህ የሳምባ መመርቀዝ ወይም ኢንፌክሽን ከመሆኑ የተነሳ ምልክቶቹ በቀጥታ ይሄ ኮሮና ቫይረስ ነው ብሎ ማወቅ እንኳ ባይቻል እንደ ማንኛውም በባክቴሪያ ይሁን በቫይረስ የሚመጣ የሳምባ ኢንፌክሽን ምልክቶች ናቸው የሚያሳየው። እነዚህ ምንድናቸው? ትኩሳት ይኖራል፣ ሳል ይኖራል። ዋናው ግን ይሄ ትንፋሽ ማጠር ነው። ሳል ትኩሳትና ትንፋሽ ማጠር ያለው ሰው በተለይ በተለይ ኤፒዲሚዮሎጂክ ስቶሪ እንለዋለን። ከዛ ህመሙ እየተዛመተበት ካለ ቦታ ጋር ግንኙነት ካለው ማለት ለምሳሌ አሁን በአሁኑ ሰዓት ከቻይና በሮ የመጣ ተጓዥ ከሆነ እስከሚጣራ ድረስ ለይቶ ማከም እና መከታተል አስፈላጊ ይሆናል ማለት ነው እንጂ ምልክቱ ከማንኛውም ባክቴሪያ የሚመጣ ከሌላ የሳንባ ኢንፌክሽን ብዙ የተለየ አይደለም። ስለዚህ ከጉዞ ጋር የተዛመዱ ሁኔታዎችን ከግምት ማስገባት ምናልባትም በተለየ ሁኔታ ድንገት የታመመን ሰው ትኩረት ይጠይቃል ነው የሚሉን ነው። እሱ ነው ትልቁ ነገር፣ አሁን ከየት ነው የመጣው የሚለው ታሪክ ነው። ይህንን ሁሉ ነገር ሊያስተካክለው የሚችለው ይህንንም ነው። ደግሞ የሕክምና ባለሙያዎች የትም ቦታ ያለ እኛ አሁን ለምሳሌ ስራችን እሱ ስለሆነ የምንከታተል ያለ ነው ይሄኛውን ነው የኒሞኒያ ያለው የሳምባ ኢንፌክሽን ያጋጥመው ሰው ከውሃን ፕሮቪንስ በተለይ ወይ ደግሞ ከቻይና በአጠቃላይ የሚመጣ ከሆነ መጀመሪያ የመጀመሪያ ስቴፕ ማጣሪያ ውሱ ነው። ከሁለተኛው ከዛ ክልል ከመጣና የህመም እየተዛመተ መሆኑ የተረጋገጠበት ቦታ ከሆነ ክራይቴሪያውን አሟልተዋል ማለት ነው። ትኩሳት፣ ሳልና የትንፋሽ ማጣር ናቸው ምልክቶቹ። ዶክተር ዳዊት ገፋ አድርገን እንመለከት የጉዞውን ነገር፣ ሆን ብለን ነካ ነካ አድርገናል። ሁዋን የተባለችው የማዕከላዊቱ ቻይና ከተማ ዋናው መነሻዋ ነችና በተለይ ከቻይና ጋር የሚደረጉ ጉዞዎች ቻይና በዓለም ትልቋ ኢኮኖሚ እንደመሆኗ ከኢትዮጵያ ጋርም ሰፊ የንግድ ግንኙነት ያላት ሀገር እንደመሆኗ ኢትዮጵያውያን ወደ ቻይና ይሄዳሉ፣ ቻይናውያን ወደ ኢትዮጵያ ይመጣሉ። በእነኝህ ጉዞዎች ውስጥ እንዲህ ያለ ወረርሽኝ ሲከሰት በየትኛውም ወረርሽኝ ውስጥ እንደሚደረግ ጥንቃቄዎች ይሻሉና ምን አይነት ቀዳሚ ጥንቃቄዎች ያስፈልጋሉ? ተጓዦች ምን ማድረግ አለባቸው? የሕክምና ተቋማት ምናልባትም እንደ ኢትዮጵያ አየር መንገድ የመሳሰሉት በርካታ በረራዎች የሚያደርጉ ተቋማት ቀዳሚ ጥንቃቄዎች ሲኖሩ ይሆን? በዚህ ሰዓት ሊታሰብ የሚገባ ሊደረግ የሚችል በተጨባጭ እንዳልከው አንተ ይሄ ኮሮና ቫይረስ ይሄ አሁን ለምሳሌ በጣም አስደንጋጭ ከሆኑት ኮሮና ቫይረሶች ሶስተኛ ጊዜያችን ነው ኮሮና ቫይረስ ስናገኝ። ሁለቱ ከቻይና ነው የተነሱት አንደኛው ከሚድል ኢስት ከአረብ ሀገሮች አካባቢ ነበር የተነሳው። ሶስቱም ግን ኮሮና ቫይረሶች ናቸው። የመጀመሪያው ሳርስ የሚባለው ነበረ እንደምታስታውሰው። ሁለተኛው መርስ ኮቪ ይባል ነበረ። ሁሉም ምንድን ነው ምልክታቸው? እንደዚህ ነው ሳል፣ ጉንፋንና የትንፋሽ ማጠር ነው። እና ችግሩ የሚመጣ ያለው ምንድን ነው? ግንኙነቱ ከአዕዋፍና ቺክን የምንላቸው ዶሮም ጨምሮ ገበያ ጋር? ኤክስፖዝድ በመሆን በመጋለጥ በመጋለጥ ነው የሚተላለፈ ያለው ትልቁ ከባድ ነገር የሚያደርገው ምንድን ነው ከዛ አልፎ የታመመ ሰው ደግሞ ወደ ሌላ ሰው ማስተላለፉን ማረጋገጥ ነው እና ይሄ ህመም አሁን ለምሳሌ እንደዛ የደረሰ ይመስላል አሁን እሱ ላይ ነው ትልቁ ጥንቃቄና ችግር የሚመጣ ያለው ዶክተር ዳዊት እስኪ ከስፍራው የተገኘ የዛሬውን ሁኔታ የሚያሳይ አንድ ድምጽ እንስማና ምልልሳችንን እንቀጥላለን። 习近平总书记特别强调要把人民群众的生命安全 አሁን እያየን ያለነው ህሙማኑ የሚያሳዩቸው የህመም ምልክቶች በጠቅላላው ቀላል የሚባሉ ናቸው ለቫይረሱ የመጋለጥ እድል አላቸው በሚል ለህክምና ክትትል ወደ ህክምና ተቋማት ካስገባናቸው 763 ሰዎች 681ዱ ተለቀዋል የሚያሳዩቸው የህመም ምልክቶች በጠቅላ 681ዱ ተለቀዋል ሌላ ተጨማሪ ክትትል የሚሹ ህሙሟን ለጊዜው አላገኘንም የተለያዩ የመከላከልና የቁጥጥር ስራዎችን በማካሄድ የወረርሽኙን ይበልጥ መዛመት መግታት የሚቆጠሩንም ማሳካት ይቻላል። ዶክተር ሊ ጋንግ በውሃን የበሽታዎች መከላከያና መቆጣጠሪያ ማዕከል ዲሬክተርን ነው። የሰማ ነው። ዶክተር ዳውድ አሁን ያለውን ሁኔታ አሳሳቢነት መረጋጋት ይናገሩ እንጂ ዶክተር ሊ ዓለም አቀፉን የሚመለከቱ ሀሳቦችን ጨምረን በስፋት እንመለከታለን። በኢትዮጵያ ያለውን ዝግጅት የምናያለን። ለአሁኑ ግን አመሰግናለሁ፣ ሰዓታችን አብቅቷል። ዶክተር ዳዊድ ሳምንት እንገናኝ። እግዚአብሔር ይስጥልኝ፣ አመሰግናለሁ አሉላኔ ማንተን። አሁን ወደ ተከታዩ ቅንብር እናልፋለን፣ ስፖርት ሰላም እንደምን አመሻችሁ፣ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የጀማሊ መርድል፣ የኢትዮጵያ ፕሪምየር ሊግ ዘጠነኛ ሳምንት ጨዋታዎች፣ የፊፋና የእግር ኳስ ወኪሎች ውዝግብ እንዲሁም የቤካምና የካታር መንግሥት የስፖንሰር ጉዳይ ድርድር ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በሂውስተን ማራቶንና ግማሽ ማራቶን ኢትዮጵያውያን አትሌቶች አሸንፈዋል። የመጀመሪያዎቹን አራት ደረጃዎች ይዘው ያጠናቀቁት አትሌቶች በሶስት ሰከንዶች ብቻ በተበላለጡበትና ከፍተኛ ፉክክር በታየበት የወንዶቹ ግማሽ ማራቶን ጀማል ይመር አሸናፊ ሆኗል። ጀማል ባለፈው ዓመት የሂውስተን ግማሽ ማራቶን ሁለተኛ ሲወጣ የተበለጠው በሶስት ሰከንዶች ብቻ ነበር። ጀማል ብዙዎች እድለኛ ያልሆነው አትሌት ይሉታል። በግማሽ ማራቶን የኢትዮጵያን ብሔራዊ ክብረ ወሰን በ58 ደቂቃ 33 ሰከንድ ቢይዝም ግማሽ ማራቶንን ያላሸነፈ ፈጣኑ አትሌትም ነው። ከዚህ በተጨማሪ በሦስት የተለያዩ የዓለም ሻምፒዮናዎች ሜዳሊያ ያሸነፈ ሲባል ከደረጃ ሰንጠረዥ ውጪ ሆኖ ጨርሷል። በሂውስተን ግን ይህ እንዳይደገም አድርጓል። በውድድሩ 15ኛ ኪሎ ሜትር ላይ 10 አትሌቶች እየመሩ የነበረ ሲሆን 20ኛው ኪሎ ሜትር ላይ 6 አትሌቶች ቀርተዋል። የመጨረሻዎቹ ሜትሮች ሲቀሩ ከሌሎች ሶስት አትሌቶች ጋር እልህ አስጨራሽ ፉክክር ያደረገው ጀማል የግማሽ ማራቶን ታሪኩን ቀይሯል። ውድድሩን በ59 ደቂቃ 25 ሰከንድ ሲያሸንፍ የቦታውን ክብረ ወሰን በሦስት ሰከንዶች ልዩነት ሳይሰብር ቀርቷል። ኬንያውያኑ በርናንድ ኒጌኖና ሻድራክ ኬሚንግ ሁለተኛና ሶስተኛ ወጥተዋል። በማራቶን ደግሞ በወንዶች ከልክሌ ገዛኸኝ በሴቶች አስካለ መረጪ ድል ቀጥቷቸዋል። በኢትዮጵያ ፕሪምየር ሊግ መቀለ 70 እንደርታ በአሸናፊነቱ ቀጥሏል። ባለፈው ቅዳሜ በተደረጉ የፕሪምየር ሊጉ ዘጠነኛ ሳምንት ጨዋታዎች መቀለ ሰበታ ከተማን ሁለት ለአንድ አሸንፏል። ለሻምፒዮኑ መቀለ ኦኪኪ ፎላቢ ሁለቱንም ጎሎች አስቆጥረዋል። ድሉ መቀለን ሊጉን በአራት ነጥብ ልዩነት እንዲመራ አስችሎታል። ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ ደግሞ ከሜዳው ውጭ ያለውን ደካማ ብቃት ማሻሻል አልቻለም። ያለፉትን ሁለት የሜዳው ጨዋታዎችን ያሸነፈው ፋሲል ከሜዳው ውጪ በስሁል ሽረ ሁለት ለባዶ ተሸንፏል። ሳሊፉ ፎፋና እና አብዱልጢፍ መሐመድ መረብ ላይ ባሳረፋቸው ኳሶች ላሸነፈው ሽረ ውጤቱ ሶስተኛ ተከታታይ ድሉ ሲሆን ወደ ሶስተኛ ደረጃም ከፍ ብሏል። በሌሎች ጨዋታዎች ኢትዮጵያ ቡና ሲዳማ ቡናን፣ እንዲሁም ድሬዳዋ ከተማ አዳማ ከተማን በተመሳሳይ ውጤት ሁለት ለአንድ፣ ሐዋሳ ከተማ ወልቂጤ ከተማን ሶስት ለአንድ፣ ወላይታ ድቻ ጅማ አባጅፋረን ከሜዳው ውጪ ሁለት ለአንድ፣ ባህርዳር ከተማ ወልዋሉ አዲግራት ዩኒቨርሲቲን ሶስት ለሁለት አሸንፈዋል። ሀዲያ ሆሳና ከቅዱስ ጊዮርጊስ ደግሞ አንድ አቻ ተለያይተዋል። ሊጉን መቀለ በ19 ነጥብ ይመራል። ፋሲልና ሽረ በ15 ነጥብ ይከተሉታል። አዳማ ሆሳናና ወልቂጤ ደግሞ ወራጅ ቀጠና ውስጥ ይገኛሉ። የዓለም አቀፉ የእግር ኳስ አስተዳዳሪ ፊፋና የእግር ኳስ ተጫዋቾች ወኪሎች ውዝግብ ውስጥ ገብተዋል። ፊፋ የተጫዋቾች ዝውውርን ደህንነት ለመጠበቅና የዝውውሩን ሥርዓት ለማስከበር በሚል የተጫዋቾች ወኪሎችን የሚመለከት አዲስ ረቂቅ ባለፈው መስከረም ወር አውጥቷል። በረቂቅ ደንቡ የተጫዋቾች ወኪሎችና አደራዳሪዎች የሚከፈላቸው ድርሻ ገደብ ተቀምጦበታል። ረቂቅ ደንቡ የሚጸድቅ ከሆነ በአንድ የተጫዋች ዝውውር ወቅት የሻጩ ክለብ ወኪል 10 ከመቶ ሲያገኝ፣ የገዢው ክለብና የተጫዋች ወኪሎች ደግሞ እያንዳንዳቸው 3 ከመቶ ገቢ ያገኛሉ። ከሁለት ዓመት ተኩል በፊት ፖል ፖግባ ከዩቬንቱስ ወደ ማንቸስተር ዩናይትድ በ89 ሚሊዮን ፓውንድ ሲዘዋወር ወኪሉ ሚኖራዮላ ከዝውውሩ 41 ሚሊዮን ፓውንድ ማግኘታቸውን ተከትሎ ወኪሎች የሚከፈላቸው የገንዘብ መጠን እንዲቀንስ ከተለያዩ ወገኖች ጥሪ ሲቀርብ ቆይቷል። አዲሱ የፊፋ ረቂቅም የዚህ ምላሽ አካል ነው። ሆኖም ወኪሎች ረቂቅ ደንቡን አልተቀበሉትም። በእንግሊዝ የእግር ኳስ ወኪሎች ማህበር ጉዳዩን ወደ ሕግ እንደሚወስዱ የሚገልጽ ደብዳቤ ለፊፋ ጽፏል። ይህንን ግን ፊፋ አልተቀበለውም። በፊፋ ምላሽ ያልተደሰተው የወኪሎቹ ማህበር በመጪው ረቡዕ ትልቅ ስብሰባ ጠርቷል። የፖግባ ወኪል ራዮላ፣ የክሪስቲያኖ ሮናልዶ ወኪል ጆርጌ ሜንዴዝ፣ የጋሬት ቤል ወኪል ጆናታን ባርኔት እና ታዋቂውን ጀርመናዊ የተጫዋቾች ወኪል ሮጀር ቪትማንን ጨምሮ ከ150 እስከ 200 የሚደርሱ የእግር ኳስ ወኪሎች በስብሰባው ይሳተፋሉ ተብሎ ይጠበቃል። በስብሰባው የፊፋ ረቂቅ ደንብ ስራ ላይ የማይውልበትን መንገድ ይፈልጋሉ ተብሏል። ፊፋ ደንቡን ስራ ላይ የሚያውለው ከሚቀጥለው የውድድር ዘመን ጀምሮ ነው። ዴቪድ ቤካም በስፖንሰር ጉዳዮች ዙሪያ ከካታር መንግስት ጋር እየተወያየ ነው። የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ኮከብ ተጫዋች ጫማውን ከሰቀለ በኋላ በዩናይትድ ስቴትሱ ሜጀር ሊክ ሶከር የሚጫወት ኢንተር ሚያሚ የተሰኘ ክለብ ማቋቋሙ ይታወሳል። ኢንተር ሚያሚ የሜጀር ሊክ ሶከር ውድድሩን በየካቲት መጨረሻ ለመጀመር አብዛኞቹን ነገሮች ጨርሶ በዝግጅት ላይ ሲሆን፣ ቤካም ደግሞ ስፖንሰር ፍለጋ ላይ ነው። በስፖንሰር ጉዳዮች ላይም ከካታር መንግስት ጋር እየተደራደረ እንደሆነ ተሰምቷል። የካታር መንግስት የፈረንሳዩ ፓሪሰን ጀርመን ክለብ የካታር ስፖርትስ ኢንቨስትመንት በተባለ ድርጅቱ በኩል በባለቤትነት ያስተዳድራል። ቤካም ደግሞ ለፓሪሰንጀርመን በተጫወተበት ወቅት ከክለቡ ፕሬዚዳንት ናስር ኤል ኬላይፊ ጋር ጥሩ ወዳጅነት መስርቷል። የባህረ ሰላጤው ሀገር ስፖርትን እንደ አንድ የዲፕሎማሲ መንገድ የምትጠቀምበት ሲሆን ብዙዎች የሚቃወሙትን የ2022 የዓለም ዋንጫ አስተናጋጅነቷን ቤካም በአደባባይ ደግፎላታል። የካታር መንግስት የኢንተር ሚያሚ ላይ የባለቤትነት ድርሻ መግዛት ፈልጎ የነበረ ቢሆንም የሜጀር ሊግ ሶከር ሌሎች ክለቦች በመቃወማቸው ሳይሳካ ቀርቷል። ስፖንሰር ማድረግን ግን የሊጉ ክለቦች ስለማይቃወሙ የካታር መንግስት ከየካቲት በፊት የኢንተር ሚያሚ ስፖንሰር ሊሆን ይችላል ተብሏል። የሰብአዊ መብት ተሟጋቾች ግን የካታር መንግስት በዓለም ዋንጫው ስታዲየሞች ላይ የሚሰሩ የግንባታ ሰራተኞችን መብት ይጥሳል በሚል በተደጋጋሚ ትችት ይሰነዘርበታል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። አመሰግናለሁ። ግርማቸው፣ ዝግጅቶቻችን ክቡራትና ክቡራን በዚሁ ተጠናቀቁ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኔ በኩል ሳስተናግዳቸው የቆየሁት ሰሎሞን አባት ነኝ። ጤና ይስጥልኝ። በደህና አምሹ زي راديو المرحله كايو حد كمون اب نحن نمشي مكورة سمعتنا لو عسران حدا نطرق <applause> لتشحن عسران زينا قدمنا مش من مخبار مليون دولار حاجز قنزبتا ما حدسين